በማሊ በቦርኪና ፋሶና በይቮሪኮስት ሆቴሎች ላይ የአሸባሪ ጥቃቶች ከተደጋገሙ ወዲህ ምዕራብ አፍሪቃ በተጠንቀቅ ሁኔታ ላይ ትገኛለች። አሁን ደግሞ ሾልከው የወጡ የጸጥታ ጉዳይ ሰነዶች እንዳመለከቱት ጋናና ቶጎ ከአልቃይዳ ጋር የተሳሰረው ጽንፈኛ ቡድን ቀጣዮቹ ኢላማ ናቸው። የጋና ፕሬዚደንት ጆን ማሃማ የሀገሪቱ ሕዝብ እንዲረጋጋ መክረዋል። የአሜሪካ ድምጽ ራዲዮ ዘጋቢ ፍራንቼስካ ካክራ ፎርሶን ከአክራ የላከችውን ዘገባ አላነች ፍስሐዬ ታቀርባለች። ሾልኮ የወጣው ሰነድ ከብሔራዊ የጸጥታ ካውንስል ሴክሬታሪያት የተገኘ የስለላ ዘገባን የሚጠቅስ ሲሆን ጋና ላይ ሊፈጸም የሚችለው የሽብር ጥቃት ችላ ሊባል የሚችል ነገር አይደለም ይላል። ደብዳቤው ለጋና ኢሚግሬሽን አገልግሎት የተላከ ነው። ሰነዱ ድንበር ላይ ከፍተኛ ቁጥጥር እንዲደረግ ጥሪ ያቀርባል። ከማሊ ከኒጀር እና ከሊቢያ የሚገኙ ሰዎችን አጥብቆ መከታተል እንደሚያስፈልግ ይመክራል። ሾልኮ ወጣ የተባለው ሰነድ መጀመሪያ ላይ የታየው በማህበረሰባዊ ሚዲያ ላይ ነበር። ከዚያ በኋላ ሰነዱ በአገር ውስጥ የዜና መገናኛ አውታሮች ወጣ። የጋናው ፕሬዚደንት ጆን መሃማ ትላንት በሬዲዮ ባደረጉት ንግግር ሀገሪቱን የማረጋጋት ጥሪ አቅርበዋል። የራሳችንን ልዩ ኃይሎች አሰልጥነናል። በአሁኑ ወቅት ከሰለጠኑት ልዩ ኃይሎች መካከል በርከት ያሉት በተጠንቀቅ ላይ ይገኛሉ። ሊገጥመን የሚችል ማንኛውንም አይነት አደጋ እየተዘጋጀንበት ነው። ይህንና ህዝቡንም በንቃት እንዲከታተል ያስፈልጋል ነው የሚሉት። ከአልቃይዳ ጋር የተሳሰረው እስላማዊ ማግረብ የተባለው ቡድን ከአብጃን ወጣ ብሎ በባህር ዳር በሚገኝ መዝናኛ ቦታ ላይ ጥቃት ከፍቶ 19 ሰዎች ከተገደሉ በኋላ የጋና መንግስት ሀገሪቱ በተጠንቀቅ ላይ እንድትሆን አድርጓል። ሾልኮ የወጣው ሰነድ እንደሚለው ከአይበሪኮስ የተገኘው መረጃ ጥቃቱን ያስተባበረው ሰው ያለውን ያካትታል። በጋና ጥቃት የማካሄድ ዓላማ ያላቸው ሰዎች በኒጀር በተመዘገበች አራት በአራት መኪና ጋና እንደገቡ መረጃው ያመለክታል። አጥቂዎቹ ፈንጂዎችና ሌሎች መሳሪያዎች ተለዋጭ የመኪና ጎማ በሚቀመጥበት ቦታ ላይ እንደደበቁ ሰነዱ ጠቁመዋል። ፕሬዚደንት መሐማ የመረጃው ሾልኮ መውጣት እንዳሳዘናቸው ገልጸዋል። እንዲህ በግላጭ መውጣት አልነበረበትም ብለዋል። አያይዘውም ፕሬዚዳንቱ እያንዳንዷ የምዕራብ አፍሪቃ ሀገር አደጋ ይጠብቃታል። እኛ ደግሞ ከውጭ ብቻ ሳይሆን ከሀገር ውስጥም አደጋ ተደቅኖብናል ከአሸባሪ ቡድኖች ጋር የተቀላቀሉ ዜጎቻችን እንዳሉ ማስረጃ አለን ብለዋል። ቮይስ ኦፍ አሜሪካ